አውሮፓና ጀርመን የአፍሪቃና የአውሮጳ ህብረት አጋርነት ዘንድሮ 20 ዓመት ይደፍናል። የተመሰረተውም በጎርጎሮሳዊ 2000 ዓ.ም ካይሮ ግብፅ ውስጥ በተካሄደው የመጀመሪያው የአፍሪቃና የአውሮጳ ህብረት ጉባኤ ላይ ነው። አጋርነቱ የሚመራውም ሁለቱ ክፍለ ዓለማዊ ድርጅቶች በሊዝበን ፖርቱጋል በጎርጎሮሳዊ 2007 ዓ ም ባካሄዱት ሁለተኛ ጉባኤያቸው ላይ ባጸደቁት የአፍሪቃና የአውሮጳ ህብረት የጋራ ስልት ነው። ዓላማውም የአፍሪቃና የአውሮጳን የኢኮኖሚ ግንኙነት በማጠናከርና ዘላቂ ልማትን በማራመድ ሁለቱን ክፍለ ዓለሞች ማቀራረብ ነው። በሰላም፣ በጸጥታ፣ በዴሞክራሲ፣ በብልጽግና በትብብርና ሰብአዊ ክብርን በማስጠበቅ ረገድ አብሮ መስራትም በአጋርነቱ ተካቷል። ይሁንና የሁለቱ ህብረቶች አጋርነት አውሮጳ ሰጪ አፍሪቃ ደግሞ ተቀባይ የሆነችበት የሰጪና የተቀባይ ግንኙነት በመሆን ይተቻል። ባለፈው ታህሳስ የአውሮጳ ህብረት ኮሚሽን ፕሬዝዳንትነትን የተረከቡት ወይዘሮ ኡርዙላ ፎንደር ላይን ይህን ለመለወጥ ዝግጁ መሆናቸውን በተለያዩ መንገዶች ለማሳየት እየሞከሩ ነው። ስራ በጀመሩ የመጀመሪያው ሳምንት የመጀመሪያ የውጭ ጉብኝታቸውን በአፍሪቃ በተለይም በአፍሪቃ ህብረት መቀመጫ በአዲስ አበባ ማድረጋቸው ትኩረት ስቦ ነበረ። ይህ የፎንደር ላይን የአፍሪቃ የመጀመሪያ ጉብኝት ምክንያታዊ ነበረ። እርሳቸው እንዳሉት በዚሁ ጉብኝታቸው ከአፍሪቃ ህብረት ባለስልጣናት ጋር የተነጋገሩት ፎንደር ላይን መጀመሪያ ወደ አፍሪቃ የሄዱት አፍሪቃ ለአውሮጳ ህብረት አስፈላጊ እንደሆነች ለማሳየት መሆኑን ተናግረዋል። ከእርሳቸው ጉብኝት ቀጥሎም የአውሮጳ ህብረት የመሪዎች ምክር ቤት ፕሬዝዳንት ቻርልስ ሚሼል የፎንዴር ላየንን ፈለግ በመከተል በየካቲት ተመሳሳይ ጉብኝት አድርገው ነበረ። ባለፈው ሳምንት ደግሞ ፎንዴር ላየን የህብረቱን ኮሚሽነሮች ይዘው አዲስ አበባ ለሁለተኛ ጊዜ በመሄድ ከአፍሪቃ ህብረት ባለስልጣናት ጋር ተወያይተዋል። የሁለተኛው ጉብኝት ትኩረትም እንደ መጀመሪያው ጉብኝት ሁሉ ግልጽ ነበረ፤ የአፍሪቃ ክፍለ ዓለም ለአውሮጳ አስፈላጊ መሆኗን ዳግም ማሳየት። በአጭር ጊዜ ውስጥ የተደገመው የፎንዴር ላይን የአፍሪቃ ህብረት ጉብኝት በክፍለ ዓለሙ የተለየ ፍላጎት እንዳላቸው ያሳያል ተብሏል። ይሁንና ከአውሮጳ የልማት ፖሊሲ አስተዳደር ማዕከል ጌሬት ላፖርት ይህን እርምጃ በተለየ መንገድ ነው የሚያዩት። በእርሳቸው አስተያየት የፎንዴር ላይን ጉብኝት የሚያመለክተው ሌላ ነው። ኦርዙላ ፎን ደር ላይን በአጭር ጊዜ ውስጥ አዲስ አበባን መልሶ መጎብኘታቸው በተወሰነ ደረጃ መረበሻቸውን ይገልጻል። እንደሚመስለኝ የአውሮፓ ህብረት ሌላው ዓለም አፍሪቃን አጋር ለማድረግ የሚያደርገው ጥረት በመጠኑም ቢሆን ረብሿቸዋል። የዓለም ሀያላን አፍሪቃን ከጎናቸው ማድረግ መፈለጋቸው አውሮፓን እያሳሰባት ነው። በሌላ በኩል ደግሞ አውሮፓ ለአፍሪካ ያላትን ፍላጎቷን በግልጽ ማሳወቋ በጎ ጎን ነው። ፎንደር ላይን ባለፈው ሳምንት ጉብኝታቸው ወቅት እንደተናገሩት የአፍሪቃና የአውሮፓ ህብረት ግንኙነት ከቀድሞ በተለየ መንገድ እንዲሄድ ይፈልጋሉ። እሳቸው እንዳሉት አጋርነቱ እንደ ቀድሞ የሰጭና የተቀባይ ሳይሆን ሁለቱንም ወገኖች በእኩል ደረጃ የሚያስቀምጥ አጋርነት እንዲሆን ነው የሚፈልጉት። የልማት እርዳታ ላይ ብቻ ያተኮረው የእስካሁኑ ግንኙነት በኢኮኖሚያዊ እና በፖለቲካዊ ጥቅሞች ላይ እንዲያተኩር ይሻሉ። ይህም ውረታን መሰረት ያደረገ የሁለቱንም ወገኖች ጥቅሞች የሚያስከብር ትብብር ይሆናል ነው የሚሉት። ለዶቼ ቨለ በሰጡት ቃለ ምልልስም አጋርነቱ አውሮፓንና አፍሪቃን በኩል ደረጃ የሚያስቀምጥ አጋርነት እንዲሆን ከልብ መፈለጋቸውን የሚያሳዩ ሁለት ነጥቦች እንዳሉ ፎንዴር ላይን ተናግረዋል። አንደኛው ወደዚህ የመጣ ነው ከ22 ኮሚሽነሮች ጋር ነው። ይህን ያህል ቁጥር ያለው ልዑካን ኖሮም አያውቅም። ይህም ለእኛ የአፍሪቃ ህብረት እና የአውሮፓ ህብረት ጉዳይ ምን ያህል አስፈላጊ መሆኑን ያሳያል። ሌላው ደግሞ የተነጋገርንባቸው ጉዳዮች ናቸው። አዎ ስለ ሰላምና ጸጥታ ተነጋግረናል። ከዚሁ ጋርም ስለ እድገትና ብልጽግና መክረናል። አስፈላጊ ስለሆነው ስለ ዲጂታላይዜሽንም እንዲሁ። የአየር ንብረት ለውጥ እንዴት መከላከል እንደሚቻልም ተወያይተናል። ፎን ዴር ላይን ይህን ቢሉም የአዲስ አበባው የሰላምና የጸጥታ ጥናት ተቋም ባልደረባ ሚሼል ንዳዬ ግንኙነቱ በጋራ ጥቅሞች ላይ ያተኮረ እንዲሆን ማድረጉ አዳጋች ሊሆን ይችላል ነው የሚሉት። በእርሳቸው አስተያየት ግንኙነቱን ለመለወጥ በቅድሚያ የአስተሳሰብ ለውጥ ማድረግ ያስፈልጋል። እንደሚመስለኝ ከእጅግ አስቸጋሪ ጉዳዮች አንዱ ግንኙነቱ የጋራ ተጠቃሚነትን መሰረት ማድረጉን ማረጋገጥ ነው። እንደሚመስለኝ የአስተሳሰብ ለውጥ ነው መቅደም ያለበት። አሁንም አፍሪካን እንደ ክፍለ ዓለም አውሮፓ የሚያቀርባቸውን ማናቸውንም ሀሳቦች እሺ እያለ የሚቀበል አድርጎ የማየት ዝንባሌ አለ። እኔ እንደማስበው ጊዜው ተለውጧል። አሁን ያሉት ከአዲሱ ትውልድ የሆኑ መሪዎች የሀገሮቻቸውም ጥቅሞች የሚረዱ ናቸው። የግጭቶችን መንስኤ በማጥናት መፍትሄያቸውንም የሚጠቁመው ክራይሲስ ግሩፕ የተባለው ተቋም የአፍሪቃ አካባቢያዊ ጉዳዮች ክፍል ኃላፊ ኤሊሳ ጆብሰን የአውሮፓ ህብረትና የአፍሪቃ አጋርነት ተግዳሮት ዘርፈ ብዙ መሆኑን ያስረዳሉ። እነዚህ ተግዳሮቶችም በሁለቱ ህብረቶች ግንኙነቶች ላይ ጫና ማሳደራቸው አይቀርም እንደ ጆብሰን ምንም እንኳን አፍሪካ ለአውሮፓ ጠቃሚ አጋር ብትሆንም አውሮፓ ብቻ አይደለችም ከአፍሪካ ጋር መሰል ግንኙነት ያላት። አፍሪካና ቻይና፣ አፍሪካና ሩሲያ መሰል ግንኙነቶች አሏቸው። የባህረ ስላጤው ሀገራትም በአፍሪካ ቀንድ ሀገራት ከፍተኛ ፍላጎት አላቸው። ስለዚህ ይህ ለአውሮፓ ተግዳሮት ነው። አውሮፓ በቃሏ መጽናት አለመጽናቷ ለአፍሪካ ህብረት ጠቃሚ አጋር ሆና ለመዝለቅ ሌላው ቁልፍ ተግዳሮት ነው። ሌላው ተግዳሮት ደግሞ የገንዘብ ድጋፍ ነው። የሁለቱ ግንኙነት የሰጭና ተቀባይ ነው። የአውሮፓ ህብረት ሰጪ የአፍሪቃ ሀገራት ደግሞ ተቀባይ ናቸው። ይህ በግንኙነቱ ላይ ከባድ ጫና ይፈጥራል። የቅኝ አገዛዝ ጥላ አሁንም ከክፍለ ዓለሙ አልጠፋም። ይህ አሁንም በሁለቱ ክፍለ ዓለማት ግንኙነት ላይ ተጽዕኖ ያሳድራል። በባለፈው ሳምንቱ የአዲስ አበባው የአፍሪቃ ህብረት እና የአውሮፓ ህብረት ከፍተኛ ባለስልጣናት ውይይት አጀንዳዎች ውስጥ ከተካተቱት መካከል የፍልሰት ጉዳይ ይገኝበታል። የአውሮፓ ህብረት ከአፍሪቃ ወደ አውሮፓ የሚካሄድ ህገወጥ የሚለውን ስደት የአፍሪቃ ሀገራት እንዲከላከሉለት ይፈልጋል። ይህን ለማሳካትም የአውሮጳ መንግስታት የስደት መነሻና መተላለፊያ ለሚባሉ ሀገራት ልዩ ልዩ ድጋፎችን ያደርጋሉ። ምንም እንኳን ህገወጥ ከሚባለው ስደት መንስኤዎች መካከል ግጭቶችና ድህነት በዋነኝነት ቢጠቀሱም አውሮጳውያን ለህጋዊው ስደት በራቸውን መዝጋታቸው ሌላው ችግሩን ያባባሰ ምክንያት መሆኑ ነው የሚነገረው። የሁለቱን ህብረቶች ግንኙነቶች በሚመለከቱ ውይይቶች ላይ ህገወጥ ስደትን ለማስቀረት አውሮጳ በአማራጭነት ህጋዊውን ስደት እንድትፈቅድ ጥያቄዎች ማቅረባቸው አልቀረም። ይሁንና እነዚህ ጥያቄዎች ሰሚ ያገኙ አይመስሉም። ከክራይሲስ ግሩፕ ኤሊሳ ጆብሰን አውሮጳ ለእነዚህ ጥያቄዎች መልስ እስካልሰጠ ድረስ በሁለቱ ክፍለ ዓለማት ግንኙነት ላይ ጫና ማሳደሩ አይቀርም ይላሉ። ለአውሮፓ ህብረት ቁልፍ ጉዳይ ስለሆነው ስለ ፍልሰት ለመነጋገር አፍሪቃውያን በፍልሰት ጉዳዮች ላይ ሊሟሉ ይገባቸዋል የሚሏቸውንም ጉዳዮች ማየት ያስፈልጋል። የአፍሪካ ህብረት አባል ሀገራት ዜጎቻቸው ወደ አውሮፓ በህጋዊ መንገድ የሚገቡባቸው መንገዶች እንዲመቻቹ እየጠየቁ ነው። የአውሮፓ ህብረት በእነዚህ አፍሪካውያን ጥያቄዎች ላይ ለመወያየት በእርግጥ ፍቃደኛ ነው የሚለው አነጋጋሪ ነው። ይህም የሁለቱ ክፍለ አለማት አጋርነት ወደፊት እንዳይራመድ እንቅፋት መሆኑ የሚቀር አይመስለኝም። ፎንዴር ላይን የሁለቱን ክፍለ ዓለማት ግንኙነት ወደ አዲስ ደረጃ ለማሸጋገር ይፈልጋሉ። የአፍሪቃ ህብረት ኮሚሽን ፕሬዚዳንት ሙሳ ፋኪ እንዳሉት አፍሪቃውያን ግን አሁንም ጥያቄዎች አሏቸው። በምናካሄዳቸው የተለያዩ ውይይቶች ላይ የተለየ አመለካከት ባለንና ተመሳሳይ አቋም በምናራምድባቸው ጉዳዮች ላይ በርካታ ጥያቄዎችን እናነሳለን። በእነዚህ ጉዳዮች ላይም እንደ እውነተኛ አጋር በሁሉም ጥያቄዎች ላይ እንወያያለን። ውይይቱ ሮም ኢጣሊያ፣ በሚካሄደው የአውሮጳ ህብረትና የአፍሪቃ ጉባኤ ላይም ይቀጥላል። ፎንዴር ላይን አዲሱን የአውሮጳ ህብረትና የአፍሪካ አጋርነት አቅጣጫ የሚጠቁመውን ስልት ያቀርባሉ ተብሎ ይጠበቃል። አድማጮች፣ የዛሬው አውሮጳና ጀርመን ዝግጅታችን የእስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።